ፕሮፌሰር አየለ በክሪ በኢትዮጵያ የጥናት እና ምርምር ጉዳዮች ላይ በተለይም ታሪክን የስነ ቃልና ጽሁፎችን አስመልክቶ ምርምር ከሚያደርጉ ኢትዮጵያውያን አንዱ ኖት። ከጥንታዊ ታሪኮች ስንነሳ አንዱም አወዛጋቢ ሆነ በኢትዮጵያ ታሪክ ውስጥ ያለው የንግሥተ ሳባ ታሪክ ነው። ኢትዮጵያ ውስጥ የምትታወቅበት ታሪክ ከዛ ጋር ተያይዞ በርካታ ትፊቶች አሉ። በኢትዮጵያውያን እይታና በሌላውም የተቀረው ዓለም በአረቡን ዓለም ጨምሮ ንግስተ ሳባ ማናት ከሚለው ለምን አንነሳም? በጣም ጥሩ ጥያቄ ነው። አንተ በደንብ አርገህ እንዳስቀመጥከው ንግስተ ሳባ በእኛ አፈታሪክ፣ በእኛ ባህል፣ በእኛ የአእምሮ አስተሳሰብ በጣም ትልቅ ስፍራ ያላት በጣም በታሪካችን በማንነታችን ውስጥ ትልቅ ስፍራ ያላት ንግስት ናት እና እቺ ንግስት እርግጥ ታሪክ ጸሐፊዎች እንደሚሉት ቀጥታ ስሟን ጠቅሶ እዚህ ቦታ ናት የሚል እስካሁን አልተገኘም። የስነ ቅርጽ ምርምርም ይሁን ሌላም እስካሁን አልተገኘም። ግን ንግስተ ሳባ እኛ ንግስት ማክዳ የምንላት፣ አንዳንዴም ደግሞ ንግስት አዜብ የምንላት፣ የመኖች ደግሞ ብልኪስ የሚሏት፣ ሮማኖች ደግሞ ኒኮል የሚሏት ንግስት በአፈ ታሪክ አለች ከዛም አልፎ ደግሞ በተለይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ንግስተ ሳባን ከፍተኛ ስፍራ ይሰጣታል። ይህም ስፍራ የሚሰጡበት ምክንያት በሁለቱም ማለት በብሉይ ኪዳንም በአዲስ ኪዳንም ተጠቅሳለች። በመጽሐፍ ቅዱስ ብዙ ጊዜ ተደጋግማ ተጠቅሳለች እና እነዛ ጥቅሶቹንም መጥቀስ ይቻላል እና እቺ ንግስተ ሳባ የምትባለው በእኛ አፈ ታሪክ እስካሁን በተደረገው ጥናትና ምርምር ከአንድ ሺ ዘጠኝ መቶ ክርስቶስ ልደት አካባቢ የነበረች ንግስት ናት እና ይች ንግስት እንግዲህ የምትታወቀው በታሪክ በጣም እውቀትን ፈላጊ በመሆኗ የተነሳ እውቀት ፍለጋ ታላቅ በመላው ዓለም የሚታወቅ የሚደነቅ ታሪካዊ ጉዞ አድርጋ ነበረ። ወደ ኢየሩሳሌም ታሪካዊ ጉዞ ያደረገችው ሰለሞን በጣም አዋቂ ነው፣ ብልህ ነው ተብላ ስለተነገራት በእስራኤል ንጉስ ሰለሞን በዛ ምክንያት ያንን እውቀት ለመሻት ወደ ጀሩሳሌም ጉዞ አድርጋለች። ከዚህ ጉዞ የወጣው ምንድን ነው? ሁለት ቁም ነገሮች አሉ። አንደኛው ቀዳማዊ ሚኒሊክ መወለዱ፣ ሁለተኛ ቀዳማዊ ሚኒሊክ አባቴ ማነው ብሎ በመጠየቃት ጊዜ አባትህ ንጉሥ ሰለሞን ነው ብላው ወደዛ ሄዶ ሲመለስ ይዞ የመጣው ታቦት እንግዲህ፣ ይሄ በጣም በጣም ጠቃሚ ነው። ምክንያቱም ሂዳር ጽዮን ማርያምን በምንወስድበት ጊዜ በየአመቱ የሚነግስ ትልቅ በዓል ነው በኢትዮጵያ ኦርቶዶክስ እና ያ ሂዳር ጽዮን ሲከበር ለምንድን ነው የሚከበረው? ቀዳማዊ ምኒልክ ታቦት ይዞ አክሱም የገባበት ቀን ተብሎ ነው። እና አሁንም ቢሆን ያ ባህል ከፍተኛ ነው በክርስቲያኖች መካከል። ቅድም እንዳልኩህ ንግስተ ሳባ እንግዲህ ሳባ የቦታ ስም ነው እንጂ የሰው ስም አይደለም። ስለዚህ ነው ንግስተ ሳባ የምንለው። ንግስተ ስምም የሳባ ንግስት ማለት ነው። ማቅዳ ስንል ደግሞ ስሟ ነው። እንግዲህ ይህ ምንድን ነው የሚያሳየን፣ በአሁኑ ጊዜ ያለው ባህል፣ በተለይ የክርስቲያኑ ባህል ከዚህ ከአፈ ታሪክ ጋራ የተሳሰረ ነው። አሁን ዋናው ጥያቄ ምን ማረጋገጫ አለ ተብሎ የሚጠየቅ ጥያቄ አለ። ስለ ንግሥተ ሳባ ስናወራ አብሮ ከሱ ጋራ መነገር ያለበት ምንድን ነው? አንደኛ ይሄ ለምሳሌ ሴቶች ሀገርን መግዛት ጥያቄ ይነሳል። ይሄን በምናይበት ጊዜ ይሄ ልምድ የት ነው ያለው በምንልበት ጊዜ ኢትዮጵያ ውስጥ አለ። አሁን ኢትዮጵያ ብለን የምንጠራው ሁለተኛ፣ የኑቢያን ታሪክ የግብፅን ታሪክ ከዛም ደግሞ እንግዲህ ከቀይ ባህር ባሻገር የደቡብ አረቢያን ታሪክ መመርመር አለብን። እና ዋና ቁም ነገር ምንድን ነው አሁን ለምሳሌ ብዙ ጊዜ ሰዎችን የሚያከራክረው ንግስተ ሳባ ከኢትዮጵያ ናት ወይስ ከየመናት የሚል ጥያቄ ይነሳል። ፕሮፌሰር አየለ አሁን እንደጠቀሱት ንግስተ ሳባ ወይም የሳባ ንግስት በእኛ ማክዳ ወይም አዜብ በሂብሩ ኩን ሼባ ተብላ ትታወቃለች። በመጽሐፍ ቅዱስም ቅዱስ ቁርአንም ውስጥ እንደዚሁ ተቀምጣ ይገኛል። በኛም ታዋቂው ሜርት አርቲስት አፈወርቅ ተክሌ ጉዳይ ስዕል ላይ እንደዚሁ አለች። በተርኪሽ እና ኢራን ፐርሽያን ቅቡ ላይም እንደዚሁ ትገኛለች። ሌላው ቀርቶ ሰለሞንን ሼባ በሚል ሆሊውድ ሳይቀር ተስቦ የእሷን ታሪክ ሰርቷል፣ እንደሚያስታውስ በፊልም ተቀርጾ። ይሄ ሁሉ ታሪክ ያላት ንግስት የተጨበጠ ና ስኬ ነው የሚባል የታሪክ መረጃ ሊገኝላት ያልቻለው ለምንድን ነው? የሳባውያን ንግስት ሲባልስ ግዛቷ ከየት ተነሶ የት ነው የሚሄደው? ኢትዮጵያ፣ የእኛ ነች፣ የመኖች የእኛ ናት የሚለው ነገር ሊ መጣ የቻለው? እንደዚሁም ፑንትላንድ አሁን በሶማሊያ ክልል ውስጥ የሚገኘው ይሄ ሁሉ የእኔ ናት የሚለው ይገባኛል ነገር የመጣው ከየት ነው? የእኛ ክብረ ነገሥትስ ይሄንን ታሪክ የራሱ ታሪክ አድርጎ ሊወስድ የቻለው እንደምን ነው? በጣም ጥሩ ነው። እያንዳንዱን በተራ እና በስርዓት ለመመለስ እንግዲህ መውሰድ ያለብን ምንድን ነው? አንደኛ ስለ ማረጋገጫው ለእኔ አንድ ስነ ቅርስ ጥናት አለ፣ ሁለት የመጽሐፍ ቅዱስ ጥናት ወይም ደግሞ የቢብሊካል ኤቪደንስ የሚባል አለ። ሶስት ጄኔቲክ ስተዲ ወይም ደግሞ የሰውን ዝርያ የሚመረምር ጥናት አለ። ሌላው እንግዲህ ምንድን ነው የሃይማኖት ጥናት። በእነዚህ ውስጥ ሁሉ ስንሄድ፣ እርግጥ በአሁኑ ጊዜ በቀጥታ እንደዚህ አይነት ተጨባጭ ማስረጃ አለ ብሎ ለመናገር አይቻልም። ግን ብዙዎች ተመራማሪዎች በጣም እየሰሩ ናቸው ያሉት በቅርብ ምርመራ የሚያደርጉት ሱ ልትቀስልህ አንደኛ ጉሎ ማክዳ የሚባል ቦታ አለ። ከአዲግራት ወደ ሰሜን ትንሽ ወጣ ብሎ አዲግራት የሚገኘው ትግራይ ውስጥ ነው እና ከጉሎ ማክዳ የሚባል ቦታ የካናዳ ተመራማሪዎች፣ የስነ ቅርጽ ተመራማሪዎች ጥናት እያደረጉ ናቸው እና እስካሁን ባቀረቡት ሪፖርት ወደ አንድ ሺ ቢሲ አካባቢ የነበሩ ሰፋሪዎች ብለው አንዳንድ እንደ ሸክላ ነገር አግኝተዋል። እና ብዙም ዝርዝሩን ገና ሪቪል አላደረጉም። አንድ ሁለተኛ ውቅሮ የሚባል ከመቀሌ የአርባ ደቂቃ መንገድ እሱም ወደ ሰሜን ነው። በአፈ ታሪክ መቃብር ገአዋ የሚባል ቦታ ላይ ቁፋሮ ተደርጎ ሁለት ቴምፕሎች ተገኝተዋል። አንደኛው ቴምፕል ከዘጠኝ መቶ እስከ ሰባት መቶ ምዕተ ዓመት ከክርስቶስ ልደት በፊት ናይን ሀንድረድ ቢ ሲ ወይም ደግሞ ሰቨን ሀንድረድ ቢ ሲ ከእሱ ስር ደግሞ ያለው ቢያንስ ቢያንስ እስከ ሁለት ሺህ ቢ ሲ የሚሄድ ቅንታዊ እሱ ደግሞ እንግዲህ ምንድን ነው፣ ከየመንም በፊት ማለት ነው። እነዚህ ተገኝተዋል። እነዚህ ቁፋሮዎች ደግሞ ሌሎች የጂኖም ስተዲ ያካሄዱ አሉ። የጂኖም ስተዲ ያካሄዱት ሰዎች ያገኙት ምንድን ነው? እነዚህ ሩቅ መካከለኛው ምስራቅ ብለን የምንጠራቸው ኢንክሉዲንግ ዘአረቢያን ፔኒንሱላ ያሉት ሰዎች ከእኛ ጋራ ዲኤንኤያቸው ወይም ደግሞ ሰው ዝርያነታቸው ከእኛ ጋራ ይቀራረባል እና እነዚህ ጥናቶች አሉ እነዚህን ጥናቶች ካመለከትኩ በኋላ በቅርብ ደግሞ ከአንድ እንግሊዛዊት ሉዊስ ሾፊልድ የምትባል ይህንን ምናልባት አንተም ሰምተ ይሆናል ጥናት አድርጋለች። ሀውዜን አካባቢ፣ ገረአልታ አካባቢ ይሄም እንግዲህ ከመቀሌ ብዙም የማይርቅ ቦታ ነው እና ሀውዜን፣ እኔም ራሴ ጥናት ያደረግኩበት ሀውልት አለ። እዛ ሀውልት ላይ እሷ ቶሎ ብላ ከንግስተ ሳባ ጋር ለማያያዝ ሞክራለች። እንደውም የንግስተ ሳባ የወርቅ ማዕድን ስፍራ እሱ ነው ብላ ብዙ በጋዜጣ፣ በቢቢሲ በሁሉም ተሰራይቶ ነበረ። ግን ያ የችኮላ ይመስለኛል በአሁኑ ጊዜ። ያንን የሚያስብል አይደለም። እኔም እራሴ እዛ አካባቢ ጥናት ስላደረኩ እንግዲህ እነዚህ ነገሮች አሉ። ሁለተኛ የጠየቀው ምንድን ነው ንግስተ ሳባ የእኛ ናት ወይስ የየመናት የሚለው ጥያቄ አለ። እንግዲህ እዚህ ላይ መገንዘብ አለብን፣ ወደኋላ መለስ ብለን ታሪኩን በደንብ መመርመር አለብን። አሁን እንግዲህ ምንድን ነው ንግስተ ሳባ የነገሰችበትን ጊዜ በምንወስድበት ጊዜ ዳአማት ብለን የምንጠራው ሥርወ መንግስት በነበረበት ጊዜ ነው ወይም ደግሞ ቅድመ አክሱም በነበረበት ጊዜ ነው። ምክንያቱም የአክሱም ታሪካዊ ነው ማስረጃዎች አሉ እና የሚጀምረው ወደ ሁለት መቶ አንድ መቶ ቢሲ ወይም ደግሞ ከክርስቶስ ልደት በፊት እና እስከ ሰባት መቶ ኤዲ ወይም ደግሞ ሰባት መቶ ዓመተ ምህረት ስምንት መቶ ዓመተ ምህረት ድረስ የሚሄድ ነው እና እንግዲህ እሷ የነበረችበት ጊዜ ዳማት ጊዜ ነው። እና አሁን እንግዲህ እኛ ጋ ናት ወይስ የመን ናት የመናዊ ናት የሚለው ጥያቄ አሁንም አልተመለሰም። ግን መገንዘብ ያለብን ምንድን ነው? አንደኛ ንግስተ ሳባ ዓለማዊ ነበረች፣ ዓለማዊ ኔሽን በጣም የታወቀች አንተ በደንብ እንዳስቀመጥከው፣ ከዛም በላይ እንዲሁም ለመጽሐፍ ቅዱስ መጠቀሷ፣ ወደ ኢየሩሳሌም ጉዞ ማረጓ፣ በንግዶች ውስጥ መቆጣጠሯ። መጀመሪያ እንዳስረዳሁት እቺ ንግስተ ሳባ የተያያዘችው ከእውቀት ፍለጋ ጋራ፣ እውቀትን ነው የፈለገችው። የሰለሞንን ዝና አይደለም የፈለገችው የሰለሞንን ሀገር አይደለም የፈለገችው እሷ የራሷን ሀገር ለማሳደግ እውቀት ነበር የፈለገችው። እውቀት ስትል ነው እንግዲህ ጉዞ ያደረገችው። እንግዲህ አሁን ቁም ነገሩ ምንድን ነው? አንተ እንዳልከው እርግጥ በመጽሐፍ ቅዱስ ተጠቅሷል፣ በቁርአን ተጠቅሷል፣ በሌሎችም ተጠቅሷል። ከዛም በላይ በተለይ አውሮፓ ብትሄድ፣ ኤዥያ ብትሄድ በሰው ላይ ኤክሳይትመንት የምትፈጥር ታሪክ ናት። እንግዲህ ይሄ የእኛ አፈ ታሪክ የምንለው በክብረ ነገስትም እንዳልከው እርግጥ ክብረ ነገስት የተቀነባበረው እና የተጻፈው በአስራ አራተኛው መቶ ክፍለ ዘመን ነው። ይሄ የሰለሞን ሥርወ መንግስት እንደገና አንሰራራ በሚባልበት ጊዜ ግን ዋናው ቁም ነገር ምንድን ነው? ንግስተ ሳባ ታሪኳ ሲነሳ፣ የእሷ ያደረገችው ነገር ሲነሳ በመላው ዓለም አድናቆትን የሚፈጥር ነው። እንዳልከው ፊልም ተሰርቶበታል፣ ዶኪመንተሪ ፊልም ተሰርቶበታል። በዓለም ላይ የታወቁ ሰዓሊዎች በሙሉ ስለ እሷ ታሪክ እሷ ደግሞ ከንጉስ ሰለሞን ጋር የነበራትን ግንኙነት ግንኙነት የሚያሳይ ነው ፍሎሬንስ ተሰርቷል የታወቁ ሰአሊዎች በሙሉ ሰርተውታል በሜዲቫል ፒሪየድ ወይም ደግሞ ይሄ በመካከለኛው ዘመን በሚባልበት ጊዜ የታወቁ አርቲስቶች በሬኔሳንስ ጊዜ በሁሉ ጊዜ አለች እቺ ንግስተ ሳባ ሁሉም ያደንቃታል እንግዲህ ቁም ነገሩ ምንድን ነው አሁን ቅድም እንዳስቀመጥከው በእኛና በየመን መካከል እርግጥ የመንም ንግስተ ሳባ አለች ይባላል ቁርአን ብልኪስ ነው የሚላት እኛ ጋር ማክዳ ነው የምትባለው ቅድም እንዳልኩ በሮማኖች ደግሞ ኒኮል ነው የምትባለው እና የእኛ ናት ወይስ የነሱ ናት የሚለው ላይፈታ ይችላል ምክንያቱም በጣም የቆየ ጥንታዊ ታሪክ ስለሆነ ብዙ ሰዎች የእኛ ናት ብለው ሊነሱ ይችላሉ እሱን በአሁኑ ጊዜ ልንፈተው አንችልም ዋናው ቁም ነገር ግን ምንድን ነው የየመኑ ታሪክ ወደ ኢየሩሳሌም ሄዳለች ሲል የእኛ ታሪክ ወደ ኢየሩሳሌም እውቀት ፍለጋ ሄደች ስትመለስ ደግሞ ምንሊክን ወለደች ይላል። እና ይሄ ሚቶሎጂ ትልቅ የሚሆነው በጣም የማይረሳው ለማንነት የሚረዳው ህይወት ሲኖረው ነው። እና ህይወት ያለው ታሪክ እኛ ጋር ያለው ታሪክ ነው። ምንሊክ የመን የለም። ምንሊክ እኛ ጋር ብቻ ነው ያለው። ያ በጣም ኢምፖርታንት ነው። ሌላው ደግሞ ምንድን ነው የየመንንና የኢትዮጵያን ታሪክ በምናወዳደርበት ጊዜ በየመን ብዙ ኪንግደሞች ነበሩ፣ በእኛ ኤምፓየር ነበረ። የአክሱም ኤምፓየር ለምሳሌ ጥሩ ኤግዛምፕል ነው። የመን ኦማያር አለ፣ ሳቢያን አለ፣ አድራሞት አለ፣ ካታባን አለ። እነዚህ የተለያዩ ኪንግደሞች ከአንድ ሺ ቢሲ ጀምሮ የፈለቁ ሲሆኑ እርስ በርሳቸው ሳይስማሙ እየቀሩ የተለያየ ብዙ ጦርነት አድርገዋል። በእኛ ጋር የሄድን እንደሆነ በተለይ አሁን ለምሳሌ የአክሱምን ፔሪየድ በምንወስድበት ጊዜ ስፔሲፊክሊ ደግሞ የሃ የነበረውን ስርወ መንግስት ይሃ እንግዲህ በዳማት ነው ይሃ የነበረውን ስርወ መንግስት በምንወስድበት ጊዜ በአካባቢያቸው የነበሩትን ትጥርጥር ህዝቦች በቁጥጥራቸው ስር አድርገው ሁሉም ገባሮች እንዲሆኑ አድርገዋል። ይሄ ገባር እንግዲህ ትልቁ ባህል ነው፣ እስከ ኃይለስላሴ መንግስት ድረስ የነበረ ገባርነት ትገብራለህ። ከገበርክ አንተ ራስህን ነው የምታስተዳድረው። ያ ነው እንግዲህ ትልቁ የኢትዮጵያ መንግስት ባህል ወይም ስርዓት፣ እሱ ነው እና እኛ ጋር እሱ ነበረ። እዛ እኛው ሳይድ የለም። ሌላው ደግሞ ምንድን ነው? አረቢያን ፔኒንሱላ ከአንድ ሺ ኢሲ በፊት ከሄድን ቁጥጥሩ በአሲሪያንስ የሚባሉ አሁን ሲሪያ በሚባለው ቦታ የሚገኝ፣ በግብጾች ደግሞ የጥንታዊ ግብጾች በእነሱ ቁጥጥር ስር ነበረ። ከዛ በኋላ ነው እንግዲህ እነዚህ የተለያዩ ኪንግደሞች የመጡት እና ዋናው ቁም ነገር ምንድን ነው እነዚህ የተለያዩ ኪንግደሞችን አጠቃሉ ንጉሰ ነገስት እዛ አልነበረ እኛ ጋር ንጉሰ ነገስት ነበረ እና አሁን ቁም ነገሩ ምንድን ነው እርግጥ እንዳልከው አንተ ክብረ ነገስት የተጻፈው እኛ ጋር ነው ክብረ ነገስትን ደግሞ በምትወስድበት ጊዜ አንደኛ ስለ ንግስተ ሳባ ታሪክ በደንብ ይዘረዝራል ያደረገችውን የሰራችውን የሚኒልክን? ታቦት ይዞ መምጣቱን ታቦቱን ይዞ አክሱም መግባቱን ይዘረዝራል። ሁለተኛ ስለ አጼ ካሌብ ይጽፋል። አጼ ካሌብ ደግሞ በስድስተኛው መቶ ክፍለ ዘመን የነገሱ ታላቅ ንጉሰ ነገስት ነበሩ እና እኚህ ንጉሥ ደግሞ በመላው ዓለም የካቶሊክንም ክርስቲያኖችን ጨምሮ ቅዱስነት ስፍራ የተሰጣቸው ቅዱስ ካሌብ ነው የሚባሉት። አሁን ከኛ ጋር ጨምሮ እንግዲህ ቅዱስ ካሌብ ደግሞ በጣም ዝናን ያተረፉበት ምክንያት ምንድን ነው? ይሄም ከጠየቆ ጥያቄ ጋር እያያዛል። ቀይ ባህርን ተሻግረው ሄደው በስድስተኛው መቶ ክፍለ ዘመን በዛ አካባቢ በቅርብ ወደ አይሁድ የተቀየሩ የመኖች ወይም ደግሞ ደቡብ አረቢያውያን በክርስቲያኖቹ ላይ ጭፍጨፋ ስላደረጉ በናጅራን በሚባል ቦታ ላይ እዛው ደቡብ አረቢያ ውስጥ ጭፍጨፋ ስላደረጉ እሱን ለማስቆም ጦር ይዘው ከመቶ ሺህ በላይ ጦር ይዘው ሄደዋል። እሳቸውም እንግዲህ በቢዛንቲን ኤምፓየር ተደግፈው ነበር። ይህንን ልል ያልኩት ምንድን ነው ታሪክ የሚያሳየን በተለይ ከአንደኛው ክርስቶስ ልደት በኋላ ኢትዮጵያውያኖች፣ ኢትዮጵያንም የመንንም በቁጥጥራቸው ስር ማድረጋቸውን በታሪክ ተመዝግቧል። እንግዲህ የመጀመሪያው ንጉስ ዘሀቅሌ ይባላል። አዱሊስ የተገኘ ኢንስክሪፕሽን አለ እዛ ኢንስክሪፕሽን ላይ ዘርዝሯል። በእሱ ቅድም እንዳልኩ ንጉሰ ነገስት ሆኖ ይቆጣጠራቸው የነበሩትን ግዛት ደቡብ አረቢያንም ይጨምራል። ኢዛናም እንደዛ ተቆጣጥሮታል። ዓጼ ካሌብም ተቆጣጥሮታል። ሌላ ይሄ ሁኔታ ያለ ነው። የእኛዎቹ የየመንን ተቆጣጥረዋል እንጂ የመኖች እኛን አልተቆጣጠሩም። አንድ ሌላ ለሮዶልፎ ፋቶቪች የሚባለውን አርኪኦሎጂ እነ ጃኩሊን ፒሬንን እነ ሮጀር ሽናይደርን የሚባሉትን አርኪኦሎጂስቶች ጥናት በምናይበት ጊዜ እነሱ ያሉት ምንድን ነው? በየመን በኩል እርግጥ ሄሳቢያን የሚባል ጽሑፍ አለ። በነገራችን ላይ ትልቅ ጥናት ተሰጥቶታል። ሄሳቢያን ሳቢያን፣ ሳቢያን በተለይ በአሁኑ ጊዜ ትንሽ ከአለው ስርዓት ጋር የማይስማሙ ቶሎ ብለው የእኛን ለውጩ ክሬዲት ለመስጠት የሚሞክሩ እሱን ያጮሃሉ። ግን ዋናው ቁም ነገር ምንድን ነው? በተለይ ጃኩሊን ፔሬን ያደረገችው ጥናት ምንድን ነው? ቅድም እንዳልኩ አንደኛ ሰላም የሌለበት ስፍራ ነበር የመን፣ በጦርነት በተነሳ ጊዜ ልክ አሁን እንደምናየው አሁን በሁቲስና እና ታች በደቡብ በኩል ባሉት የመኖች ፕራይመሪሊ ያው በሺያይት ና በሱኒዎች መካከል በሚደረገው የእርስ በርስ ጦርነት ምንድን ነው የምናየው ሁኔታ? አሁን አሁን የምናየው ሁኔታ ምንድን ነው? የመኖች ወደኛ እየመጡ ነው ያለው። ያን ጊዜ ልክ እንደዛ አይነት ሁኔታ ነበር ያለው እና ነጃ አኩሊም ቴሬን ያሉት ምንድን ነው? ጦርነት በተነሳበት ቁጥር እየሸሹ የመጡ የመኖች ነበሩ ኢትዮጵያ ውስጥ ከኢትዮጵያ ጽሑፍን ይዘው ተመልሰው ሄደዋል እንጂ ኢስኖ ዛዘር ወይራውን ከሳቢያን አልመጣም ነው የሚባለው። ለዚህ ማርስ ረጃው ደግሞ እኔም በፊደል ብዙ ጥናት አድርጌያለሁ፣ በጣም ብዙ ጥናት አድርጌያለሁ። የመን ስትሄድ የምታገኘው የድንጋይ ጽሁፍ ዲክሌሬቲቭ ነው። ይህና ረኩ በዚህ ጊዜ ተሾምኩ የሚል ነው እንጂ ከዛ አያልፍም። ወደ ኢትዮጵያ በምትመጣበት ጊዜ ኢዝን በድንጋይ ላይ የተጻፉትን የነኢዛናን ጽሁፍ በምታይበት ጊዜ በጣም ረጅም ነው፣ ዝርዝር ያለው ነው ሌላው ደግሞ የፊደሉን እድገት በምታይበት ጊዜ በኢትዮጵያ ሳይድ ነው ባውል ከሌለበት ወይም ደግሞ ዋየል ነው የምንለው በአማርኛ ዋየል ከሌለበት ዋየል ተደርጎበት ሳይንቲፊክ የሆነ ፊደል የተፈጠረው። ከዛ በኋላ ደግሞ በፊደሉ የተለያዩ ስነ ጽሁፎች የተዘጋጁበት ቦታ ኢትዮጵያ ውስጥ ነው እንጂ እዛ አይደለም። ለምሳሌ የብራና ትሬዲሽን የመን ውስጥ የለም። በድንጋይ ላይ እንዲሁም አሁን የተገኘው ምንድን ነው? አብዛኛዎቹ አሁን በሙዚየም የሚገኙት የመን ውስጥ የሚገኙት ጽሁፎችን በምታይበት ጊዜ አብዛኛዎቹ የተጻፉት በንጉስ አብርሃ ጊዜ ነው። ንጉስ አብርሃ የአጼ ካሌ ጀነራል የነበረ መጀመሪያ ተዋጉ፣ አሸነፏቸው፣ እነዛ ክርስቲያኖቹን የጨፈጨፏቸው። ከዛ ንጉስ አብርሃ አፈነገጠ እና በራሱ ንጉስ ሆኖ የመንን ይገዛ ነበር። እንዲሁም የመረ ማሪብ በምትባል ቦታ ያለውን ግድብ ለማደስ የሞከረ ነው እና እሱ በየሄደበት እየተዋጋ ባሸነፈበት ቁጥር ድንጋይ ላይ ይቀርጽ ነበረ። ከኛ የሄደ ነው ጀነራሉ፣ ከኛ የሄደ ነው እዛ የጻፈው እና ይሄን ይሄንን መገንዘብ ያለብን ይመስለኛል። እና ቅድም እንዳልኩ እንግዲህ ክርክሩ አለ። አሁንም እርግጥ ኢትዮጵያም ንግስተሳባን ሰባን የእኛ ናት እንላለን፣ የመኖችም የእኛ ናት ይላሉ። አርኪኦሎጂስቶች በአሁኑ ጊዜ በጣም በፉክክር ላይ በውድድር ላይ ነው ያሉት። በቶሎ ይሄንን ማረጋገጫ ያልኩሆን ለማስረገጥ ግን ብዙዎቹ ፍንጮች የሚሰጡን ምንድን ነው ወደ አንድ ሺ ቢሲ አካባቢ የሴት ንግስት እንደነበረች በነገራችን ላይ የንግስት ሐውልት የሴቶች ሐውልት ይዘር ንግስትነት ወይም ደግሞ የሴት አምላክነት ያለው ኢትዮጵያ ነው እንጂ የመን የለም። ይሄም አሁን ለምሳሌ ውቅሮ ተገኝታለች፣ ጋደስ ፊገር ወይም ደግሞ የሴት አምላክ ውቅሮ አሁን ጀርመኖች የሚያደርጉት ጥናት ላይ ይሀም አለ። ሌሎችም ቦታዎች አሉ እንደነ መታራ ቦታ ኤርትራ ውስጥ እና ይህ ይሄን ሁሉ አንድ ላይ በምንገመግምበት ጊዜ ታሪኩ ውፍረት ያለው ጥንካሬ ያለው ከዘመን ዘመን ህዝቡንም ኤክሳይት ሊያደርግ የቻለው ፓርቲ ያለው እኛ ጋር ነው። አሁን ለምሳሌ እስራኤሎች ታሪክ ታቦታቸው ጠፍቷል። በእኛ ታሪክ ደግሞ ታቦቱ እኛ ጋር አለ ብለን የምንለው የተያያዘው ከሚኒሊክ ጋር ነው። የየመኑ ታሪክ ውስጥ ምኒሊክ የለም። አሁን ስለ ማሪብ ጉዳይ አንስተዋል። የመን ታሪክ ላይ ወይም ትረካ ላይ የሳባ ኪንግደም እንደዚሁ ማሪብ ውስጥ የራሱ የሆነ ፍርስራሾች ሁሉ እንደተገኙ የእሷ ቤተ መንግስት የነበረበት ቦታ ይሄንንም አለን በሚል እንደ አንድ ማስረጃ ያቀርባሉ። እነኚህ ነገሮች ሲነሱ ከየመኖቹ ይገባኛል ወይም የእኛ ናት ባይነት አኳያ ወይም የራሳቸው የሆነ ታሪክ መረጃ ከማያያዝ ጋራ ምናልባትም ንግስተ ሳባ ልክ አጼ ካሌብ የመን ድረስ ሄደው ጊዜ ገዝተው እንደነበር ከዛ ድረስ ክልሏ ወይም ግዛቷ የኢትዮጵያ ግዛት ወይም በዛ ወቅት የመንን ሁሉ ያጠቃልል ነበር ማለት ይቻላል። በአንድ ወገን እንደዚህ ብሎ ማስቀመጥ ይቻላል ወይስ በሌላ በኩል የተለየ አታያ ያለ በርሶ እምነት? በጣም ጥሩ ጥያቄ ነው። አሁን አንተ ያመላከትከው መሐራም ቢልኪስ የሚባለውን ቦታ ነው፣ ማሬብ ውስጥ ያለው። ማሬብ ያው የሳባ ዋና ከተማ ነው እና እዛ ያለው ነው እንግዲህ ሁለት ነገር ነው እዛ ያለው። አንደኛ ይሄ መሀሪም ባል ብልኪስ የሚባል ትልቅ ግዙፍ ቦታ ነው። እርግጥ ነው ግን ስሙ መሀሪም ብልኪስ የተባለው አፍተር ዘፋክት ነው። እኛም ሀገር እንደዛ አለ። አሁን ንግስተ ሳባ ጋንዳ የምንለው አለ አክሱም ላይ፣ የንግስተ ሳባ ቤተ መንግስት የምንለው አለ አክሱም ላይ እና እነዛ ግን የስነ ቅርጽ አርኪዮሎጂካል ጥናት ተደርጎባቸው የተረጋገጡ አይደሉም። እንደዛ ነው። አሁን እንዳልኩ እንደውም ዩኒቨርሲቲ ኦፍ ፔንስልቬኒያ ጥናት እያደረጉ ነው ያሉት መሀረም ብልኪስ። የእርስ በርሱ ጦርነት አቋረጠው እንጂ ከዛም በፊት ብዙ ጥናቶች ተደርገዋል። አፍተር ዘ ፋርት የተደረገ ነው ማለት ያለውን አፈ ታሪክ ይዘው ስም ደዝግኔት አድርገውት ነው እንጂ ከመጀመሪያ ከምንጩ ጀምሮ ያ ቦታ የብልኪስ ወይም ደግሞ የንግስተ ሳባ ነው ለማለት አይቻልም። እሱ ነው ሌላው ቅድም እንደነገርኩ ነው። ልክ ነህ። ፖሲቢሊቲው ምንድን ነው? ሁለቱም ቀይ ባህር በስተቀኝ በስተግራ ያሉትን ጠቅላላ ቦታዎች አንድ ንግስት ልታስተዳደር የምትችልበት ሁኔታ አለ። ያም ምክንያቱም ከሱ በኋላ ያሉትን ታሪኮች በምናይበት ጊዜ እንደዛ አይነት ቁጥጥር ነበረ። እንደውም አንዳንድ ጸሐፊዎች የሚሉት ምንድን ነው ግዕዝ ተናጋሪ ሰዎች የመን ውስጥም ነበሩ ነው የሚሉት እና ልክ ነህ። እንደውም ብዙ ታሪክ ፀሐፊዎች የሚሉት ምንድን ነው ቀይ ባህር አይለያየውም ግዛቱ ሰፊ ነበረ። በሰሜን ከሄድክ ቀይ ባህርን አሻግሮ እስከ ደቡብ አረቢያንም ይጨምራል። በዚህ በኩል ደግሞ ከሄድክ ኢቨን አና ሀይቅን በታች ደቡብ ድረስ ይሄዳል። በጥንት ጊዜ እሳሱ የሚሉት አለ ወርቅ የሚገኝበት ቦታ፣ በአሁኑ ጊዜ አሶሳ የምንለውን ነው። እና ልክ ነህ። አንዳንዶቹ የታሪክ ተመራማሪዎች እንደውም የሚሉት ምንድን ነው፣ አይ ባህር ያለያየውም አንድ ነው የሚል ነው። እና ስለዚህ ሆነም ነው ከዛ በኋላ ጂኦግራፊካሊም ፖለቲካሊም ሲለያዩ ታሪኩ ሁለቱም ቦታ ቀረ እና በዛ ምክንያት ይመስለኛል። አዎ ትክክል ነው። እሱ ከታ ኢትዮጵያ እይታ አኳያ ካለው ታሪክ ንግሥተ ሳባ ከኢትዮጵያ ተነስታ ኢየሩሳሌም ሄደች። ከዛም ሳካ ጉዞ በኋላ ቀዳማዊ ምኒልክን ጸንሳ ተመለሰች። ቀዳማዊ ምኒልክም አባቱን ፍለጋ ሄዶ ሲመለስ እንደዚሁ እንደገለጹት ታቦት ይዞ መጣ። ከዛ ጀምሮ በኢትዮጵያውያን ነገስታት ዘንድ ኢትዮጵያን ነገስታት ደም ከሰለሞናዊ ዘር ጋር መያያዝ ጀምረው ከዛን ጊዜ ጀምሮ ነው። አፄ ኃይለ ሥላሴም ያው እንደሚያውቁት በህገ መንግስታቸው ውስጥ የሰለሞናዊ ዝርያ እንዳላቸው አድርገው እስከ መደንገግ ሁሉ ደርሰዋል። በቅርቡ ከፕሮፌሰር ላጲሶ ጌታውን ድሌቦ ጋር ባደረግነው ቃለመልስ እርስዎም እንደሰሙት ይሄ ሰለሞናዊ ተረት ነው እንጂ ንግሥተ ሳባ የምትባልም የለችም፣ ብለው ያንን ታሪክ በአፈ ታሪክነት ወይም ደግሞ የቤተ ክህነት አፈ ታሪክ እንደሆነ አድርገው ገልጸውታል። ቆይ እንደዚህ ሲናገር ለእኔም ይሄ ነገር ስድብ ነው የሚመስለኝ። ሳባ የምትባል መንግስት ሰው በኢትዮጵያ ታሪክ የለም። የሳባ ንግሥት ነች። አገርዋን ጣስተዋል። በመጽሐፍ ቅዱስ የተጠቀሰ ይሄ ሳባ ጉዳይ እኮ የዛ ወይ ተረቱ ሰሎሞናዊ ተረት እኮ ተረት ነው፣ ስፍራ ያልሆነ ነው

ولكن هناك اشياء تتعلق <applause> بهذه الطريقه التي تتعلق بها بها بها بها بها بها بها بها بها بها بها بها بها بها من بها بها بها بها بها بها بها بها من የኢትዮጵያ ገበሬና ሰራተኛ እንደ መሰረተ አሁን ያለ አብዮት ሬፐብሊክንም ከአሁን በፊትም የነበረው ውስጣዊ ነው። ሰባ የምትባል አረብ ንግስት ነበረች። እሷን የምትቀመበት ምክንያት የለም። ክብረ ነገስት ምንድን ነው የምለው፣ ሰባ የተባለች ንግስት ከኢትዮጵያ አክሱም ተነሳ፣ ሶሎሞን ቤት ሄደች። ክብረ ነገስት የሚለው ዳነስቲ ሶሎሞናዊ የሚለው ተረት ነው። ያንን ተረት ሞኝን ሰው በሌለበት ስደበ ራሱን ስሰብ ይኖራል እንደሚባል፣ አንዳንድ አካባቢዎች ኢትዮጵያውያን እንደዚህ አይሁድ ነን ሳባ ነን እያሉ ሌላ ምን ክሩ ኢትዮጵያዊን ጨምሮ ተረት ያታልላሉ። በዚህ ላይስ የእርሶ አተያይ ምን ይሆናል? በጣም ጥሩ ጥያቄ ነው። በጥሞና በጥንቃቄ ያቀረቡትን ፕሮፌሰር ላፒሶን አዳምጬዋለሁ። ፕሮፌሰር ላጲሶ ጌታወንድ ሌቦን በጣም የማከብራቸው የታሪክ ተመራማሪ ናቸው። ብዙ የታሪክ ጽሁፍ በእንግሊዝኛም በአማርኛም ጽፈው አቅርበዋል። ብዙ ሰዎችም ከሳቸውን ጽሁፎች እያነበቡ የኢትዮጵያን ታሪክ የበለጠ ለመረዳት ችለዋል። እና ያደረጉትም እያደረጉ ያሉትም አሁን ደግሞ በቅርቡ ከዳማት እስከ አዲስ አበባ የሚል ጽሑፍ ጨርሻለሁ፣ ይወጣል ብለዋል። በተስፋ እየጠበቅን ነው። እናነበዋለን እና ይሄ እንዲመዘገብልኝ እፈልጋለሁ። መጀመሪያ ግን ዋና ቁም ነገር ምንድን ነው? እሳቸው ኢንተርቪው ላይ በአሁኑ ጊዜ ታሪኩ ላይ ከማተኮር ይልቅ ማርክሲዝም ሌኒኒዝም ላይ ነው የምናተኩረው የሚል አስተያየት ሰጥተው ነበረ። እና በጣም የገረመኝ ምንድን ነው የእሳቸውን ታሪክ ምንድን ነው የሚለውን ጥያቄ ስገነዘበው በጣም ማርክሳዊ ሆነብኝ። ይህ የምምለው ምንድን ነው ማቴሪያል ኤቪደንሱ የት አለ? ማቴሪያል ከኤቪደንስ ከሌለ ታሪክ አይደለም የሚል መሰለኝ። ሌላው ደግሞ ምንድን ነው ሁለት ቁም ነገር ነጥቡ ታሪክ ማለት ምን ተደረገ፣ አንድ። ሁለተኛ ደግሞ ታሪክ ማለት ስለተደረገውስ ምን ተባለ። እንግዲህ ስለተደረገው ምን ተባለ ሲባል ትርጉም ስራ ይሆናል ማለት ነው፣ ኢንተርፕሬቴሽን ይሆናል ማለት ነው። እና ያ ኢንተርፕሬቴሽን እንግዲህ የራሱ የታሪኩ ፀሐፊ ተጽዕኖ ይኖረዋል ማለት ነው። አንድ ሁለተኛ፣ በአሁኑ ጊዜ ብዙ የሚመራመሩ የታሪክ ተመራማሪዎች በአንድ በማቴሪያል ኤቪደንስ ብቻ ወይም ደግሞ በአርኪኦሎጂካል ኤቪደንስ ብቻ ታሪክን አይወስኑትም። አፈ ታሪክ ለምሳሌ ብዙ የሚነግረን ነገር አለ እንዲሁም ብዙዎች የአፍሪካ ውስጥ የሚገኙ ህዝቦች ታሪክ የአፈ ታሪክ ነው ኦራል ትራዲሽን የምንለው ኦፍኮርስ ኦራል ትራዲሽን ከሚት ይለያል ምክንያቱም ኦራል ትራዲሽን የራሱ ኤቪደንስ አለው ምንድን ነው ኦራል ትራዲሽን አለ ሪትን ትራዲሽን አለ ወይም የጽሁፍ ባህል አለ የቃል ባህል አለ ሌላው ደግሞ ምንድን ነው ሃይማኖት እንዴ ሃይማኖት ታሪክ የለውም ያለው ማን ነው ሃይማኖት እኮ የራሱ ታሪክ አለው አሁን እኮ የምንከራከረው ያለው ካጀማመሩ ነው እንጂ መጽሐፍ ቅዱስን አንቀበልም እኮ ማለት ነው በሳቸው ተሄድ አሁን ለምሳሌ በመጽሐፍ ቅዱስ ምርኮዛ ነው እስራኤል የሚባል ሀገር የተፈጠረው የእስራኤል አርኪኦሎጂስቶች ደግሞ ሀያ አራት ሰዓት ነው የሚሰሩት እኔ እየሩሳሌም ሄጃለሁ አይቼዋለሁ ከሁሉም ከሁሉም ፊልድ በጣም በጣም የተከበረ ፊልድ ስነቅርስ ወይም ደግሞ አርኪኦሎጂ ፊልድ ነው። አርኪኦሎጂ ስራ ከጥቂት ኢትዮጵያውያን በስተቀር አብዛኛውን በቁጥጥራቸው ያደረጉት የአውሮፓ ተመራማሪዎች ናቸው። የሀብቴድ ጀርመን ነው የምታገኘው። የሀብቴድ ጀርመን ነው የምታገኘው ወይም እንግሊዝ ወይም ፈረንሳይ ወይም ጣልያን ነው እንጂ የምታገኘው የእኛን ሰዎች አይደለም ታሪካችንን በጣም ትልቅ መሆኑን ተረድተን ለዛ የሚሆን የሚያስፈልጉትን ኤቪደንሶች ለማግኘት የሚያስችሉ ዩኒቨርሲቲዎቻችን አርኪኦሎጂስት እንዲያጠኑ አርኪኦሎጂ አጥንተው ይሄ የሚያስፈልገውን በተለይ ባልሆነ መንገድ ትርጉም እንዳይሰጠው ማረጋገጫውን ለመሰብሰብ የሚያስችል ኢትዮጵያውያን የሉበትም። ፈረንጆች ደግሞ የሚያደረጉት ምንድን ነው? የራሳቸውን ዝናና ፌን ነው ቢልድ የሚያደረጉት። ይሄ ያለበት ሁኔታ ነው። እንግዲህ እንደዚህ አይነት ስቴትመንት በምንሰጥበት ጊዜ ትንሽ ተከቢ አልመሰልም። በተለይ በታሪክ ብዙ የተመራመሩ ሰው ተረት ነው። ተረት እኮ ራሱ ምንጭ ሊሆን ይችላል። የታሪክ ተረት የሚያሰኘው ኤቪደንሱ ኢሚዲየትሊ ስላልተገኘ ነው። ግን ደግሞ ተረትም ምንጭ ሊሆን ይችላል። እኔ እንዳየሁት ከሆነ አመለካከታቸው ኮንትራሪ ትዋት እሳቸው ማርክሲዝም ምዝም የሚሉት ማርክሲያን ሆነብኝ። ይሄ ማቴሪያል ኤቪደንስ፣ ኤምፒሪካል ኤቪደንስ፣ የቁጥር ኤቪደንስ፣ በጣም በጣም የማወላዳ ኤቪደንስ ከሌለ ታሪክ አሁንም የሚባለው በአሁኑ ጊዜ እኔ ግምት ተቀባይነት ያለው አይመስለኝ። ሌላው ደግሞ ምንድን ነው ጄኔቲክ ስተዲ አለ። አሁን ጄኔቲክ ስተዲ ያደረጉ ሰዎች ምንድን ነው ያሉት ከሶስት ሺህ ዓመታት ጀምሮ ያሉትን ዲኤንኤ ስተዲ ሲያደረጉ አንደኛ ኢትዮጵያ ውስጥ ያለው የተለያየ ቋንቋ የሚናገሩ በተለያየ ቦታ ያሉ ሰዎችን ወስደው ከመካከለኛው ምስራቅ ጋር ኮንፕሌክ ሲያደረጉ ፊፍቲ ፊፍቲ ሪዘልት ያገኛሉ እና ይሄ አንድ ሌላ መልስ ሊሰጥ የሚችል ነው። ቦታኒካል ስታዲ የምንለው አለ አሁን እና ተረት ትክክል አገላለጽ አይደለም። ሁለተኛ ሌላ የጠቀሱት ኢምፖርታንት ነጥብ አለ። ፕሮፌሰር ላፒሶ ምንድን ነው ያሉት በግጽ ስር ወጥቀን ይሉ በግብፅ ስር ወድቀን፣ ምክንያቱም ፓትሪያርኮች ከዛ ስለሚመጡ። እሳቸው እንዳሉት ከአራተኛው መቶ ክፍለ ዘመን አንስቶ ከአቡነ ሰላማ አንስቶ እስከ አስራ ዘጠኝ መቶ ሀምሳ አንድ ዓመተ ምሕረት ድረስ ከግብጽ ይመጡ ነበረ። ግን እዚህ ላይ መገንዘብ ያለብን ነጥብ አለ። እርግጥ ኢትዮጵያውያን ቢሆኑ ይመረጣሉ። አሁንም ኢትዮጵያውያን አድርገናቸዋል። ዋናው ዋና ቁም ነገር ግን ግብጾች ኢትዮጵያ መጥተው የሃይማኖቱ ኃላፊነት ሲወስዱ እኛ ከነሱን ተከትለን ባህላችንን፣ ቋንቋችንን ለነሱ አላስረከብንም። አሁን ለምሳሌ ግብጽ እናውቃለን፣ አረብኛ ነው የሚናገሩት፣ ግን የእኛ ቋንቋ አረብኛ አልሆነም። እንደውም እነዚህ የሚመጡት በሙሉ የራሳችንን ቋንቋ ተምረው ያንን ግዕዝን ነው የሚያስፋፉት በግዕዝ ነው የሚጻፈው። የተለያዩ ገድሉ ብንል የተለያዩ ጽሁፎች ስለ ስነ ፍጥረት፣ ስለ ፊሎሶፊ፣ ስለ ሁሉ የሚጻፈው በግዕዝ ነው። ይሄን መገንዘብ አለብን። አቡነ ሰላማም ራሱ መጥቶ ምንድን ነው የተደረገው? ግዕዝን ነው ያጠናው። ከዛ ይሄ ትሬዲሽን የራሳችንን ትሬዲሽን አባለን አላደረግም። ሁለተኛ እጨጌዎች ነበሩ የኢትዮጵያን ቤተክርስቲያን ያስተዳድሮ የነበሩት አድሚኒስትሬቲቭ የኢትዮጵያ ነበረ። ይህን መቅስም መረሳት ያለበት አይመስለኝም። በተለይ አሁን ያየሁት ትሬንድ ምንድን ነው ይሄ ጳጳስ መምጣቱ ሙሉ በሙሉ እኛን በግብጽ ቁጥጥሮች ስር እንደነበርን አድርገው በተለይ የፖለቲካ ጩኸት ለማለው ብዙ ከሱ ጋር የተያያዘ እርግጥ ቅድም እንዳልኩት ኢትዮጵያውያን ቢሆኑ ይመረጣሉ። ግን የባህ የሃይማኖቱ ባህል በዛን ጊዜ ያንን አላደረጉም። ግን ያንን መሆኑ ደግሞ ኢትዮጵያ የራሷ የሃይማኖቷን መገለጫ አላሳጣትም። በተለይ ይሄ በግዕዝ ሁሉ ነገር ስርአቱ ሁሉ በግዕዝ መደረጉ ትልቅ ምሳሌ መሆን አለበት። ይሄ ደግሞ ከንግስተ ሳባም ትረድሽን ጋር አብሮ የተያያዘ ይመስለኛል። ምክንያቱም ንግስተ ሳባ እውቀት ፍለጋ ሄደች። እውቀት ይዛ ነው የተመለሰችው። ሚኒሊክ ሄደ። ምንድን ነው ያደረገው? ለኢትዮጵያ ቤተክርስቲያን አርማ የሆናትን ሴንትራል ሲምቦል፣ ሴንትራል ሲምቦል የሆናትን ታቦቱን ይዞ መጣ እና ኢትዮጵያ፣ አሁን አክሱም እንሄድ፣ ቻፐሉን እንውሰድ። ታቦቱ የተቀመጠበት ታቦቱ ከሚቀመጥበት ቦታ ታቦቱን የሚጠብቅ ሰው ይመረጥና ህይወቱ እስከምታልፍ ድረስ ነው እኛ መነኩሴ ያን ታቦት የሚጠብቁት ያህል ክብር ያለው ሆኖ ይህን ያለውን ክብር በቀላል ተረት ዝሙት በማለት ማንቋሸሹ በአሁኑ ጊዜ እኔ ተገቢ አይመስለኝም። ይሄ በእውነትም ነው በጽሞና የሚያስቡ ቅን የሆኑ ሰዎች እሳቸውም እንደ ይህንን ነገር እንደሚስቡት ተስፋ አረጋለሁ። ፕሮፌሰር አየለ በክሪ፣ ኢትዮጵያ ታሪክ ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔ ምድሉን ስለሰጠኝ እጅግ በጣም አመሰግናለሁ።